የኢትዮጵያ መንግስት ባለስልጣናት በሳምንቱ ማብቂያ እንዳሳወቁት ብዙዎቹ ሟቾች ሴቶችና ሕፃናት ናቸው። በጋምቤላ ክልል አርብ ዕለት ጥቃቱን ማድረሳቸው በኢትዮጵያ መንግስት ከፍተኛ ባለስልጣናት የተገለጸው የመሪሌ ጎሳ አባላት ናቸው። የሟቾቹ ቁጥር 208 ሲሆን የኢትዮጵያ መንግስት ባለስልጣናት ታገቱ ያሏቸው ህጻናት ቁጥር ከ102 እስከ 108 ይደርሳል። 75 ሰዎች መቁሰላቸውን የመንግስት ምንጮች ገልጸዋል። እሁድ ማምሻውን ለኢትዮጵያ ህዝብ በቴሌቪዥን ንግግር ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስታቸው በደረሰው ጥቃት ማዘኑን ገልጸው የሜሪሌ ጎሳ ታጣቂዎችን ተጠያቂ አድርገዋል። ከዚህ በፊት በተለምዶ ይሄ የምሩል ላይ ጎሳ የሚባል የጎሳ አባላት በተለያዩ ጊዜያት ወደ ጋምቤላ ክልል ድንበራችንን አቋርጠው በመግባት በባህላዊ መንገድ እና በተለያዩ ኋላ ቀር አስተሳሰቦች ምክንያት በህፃናት ዘረፋ፣ የከብቶች ዘረፋ እንደዚሁም ደግሞ የተለያዩ ግድያዎችን እየፈጸሙ እንደሚሄዱ ይታወቃል። የዛሬው ግን ለየት የሚያደርገው ከዚህ በፊት የነበሩ ጥቃቶች በመጠናቸው ትንሽና በአርብቶ አደር አካባቢ እና በድንበርም አካባቢ እንደዚህ አይነት ችግሮች ይከሰታሉ ተብሎ የሚወሰድም ቢሆን፣ ነገር ግን የዛሬው ለየት የሚያደርገው በርካታ ህፃናትና እናቶችን አሁን በደረሰን መረጃ መሰረት ወደ 208 የሚሆኑ እናቶችና ህፃናትን በመጨፍጨፍ ወደ ሁለት የሚሆኑ ህፃናትን ደግሞ በንጥቂያ ይዞ በመሄድ ከፍተኛ በደል አድርሰዋል። የኢትዮጵያ የመከላከያ ሰራዊት ስልሳ የሚሆኑ አጥቂዎችን መግደሉን የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለአሶሲየትድ ፕሬስ የዜና ምንጭ አስታውቀዋል። አቶ ጌታቸው አክለውም የኢትዮጵያ ኃይሎች ወደ ደቡብ ሱዳን ተሻግረው አጥቂዎቹን ሊያሳድዱ እንደሚችሉ አስረድተዋል። ትናንት ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢትዮጵያ የጸጥታ ኃይሎች እየወሰዱት ያለውን እርምጃ ሲያብራሩ የታገቱት ህጻናት ያለምንም ቅድመ ሁኔታ እንዲመለሱ ጥረት ተይዟል ብለዋል። መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ እየገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል። ነገር ግን ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት ከደቡብ ሱዳን ሪፑብሊክ መንግስትና ከሚመለከታቸው አካላት ጋራ መወያየት ጀምሯል በጉዳዩ ላይ። ስለዚህም ይሄ በሚቀጥሉት ጊዜያት ህዝባችንን እንዳይጎዳ በሚያደርግ ደረጃ የደቡብ ሱዳን ሪፑብሊክ መንግስት ሁኔታዎችን እንዲያስተካክል ለማድረግ የተጀመረውን ጥረት አጠናክረን እንቀጥላለን። የሜሪሌ ጎሳ ታጣቂዎች ከደቡብ ሱዳን ድንበር የተሻገሩ መሆኑን የገለጹት ጠቅላይ ሚኒስትሩ ጥቃቱን ያደረሱት ታጣቂዎች ከደቡብ ሱዳን መንግስትም ሆነ ከአማጽያኑ ጋር ግንኙነት እንደሌላቸው ጨምረዋል። ከደቡብ ሱዳን መንግስት ጋር የጋራ ድንበር ተሻጋሪ የጸጥታ ጥበቃ አሰራር ለመፍጠር በኢትዮጵያ በኩል ጥያቄ መቅረቡን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። የደቡብ ሱዳን ሪፑብሊክ መንግስትም ሆነ በቅርቡ ከመንግስቱ ጋራ በትጥ ትግል የሚፋለመው የተቃዋሚ ኃይል የሁለቱም እጅ እንደሌለበት ለማረጋገጥ ችለናል። ስለዚህ ከመንግስቱ ጋራ የምናደርገን ግንኙነት በማጠናከር ዜጎቻችን ላይ ለደረሰው በደል አስፈላጊው ህጋዊና አስተዳደራዊ እርምጃ እንዲወሰድ አበክረን እንሰራለን። ከዚያ ባሻገር ግን በድንበር አካባቢ ድንበራችን በጣም ሰፊ ነው። በሺዎች ኪሎ ሜትር የሚጠጋ ድንበር ከደቡብ ሱዳን ጋር እንዋሰናለን። በዚህ አካባቢ በተለያየ ጊዜ ቦታ እየቀየሩ እነዚህ አጥፊ ኋላቀር ኃይሎች እየገቡ ህዝቡን የሚገዱበት ሁኔታ ስላለ የደቡብ ሱዳን መንግስት አስፈላጊውን ቁጥጥር እንዲያደርግ በእኛም በኩል የተለያዩ እርምጃዎችን በመውሰድ ጥቃቱ በተለያየ ጊዜ ቦታ እየቀየረ የሚመጣም ቢሆን በአስተዳደራዊ እና ዲፕሎማሲያዊ መንገድ ይሄ መንግስት ዜጎቹን እንዲያሳርፍ የማድረግ ስራ በጋራ መስራት የሚገባን ይሆናል። በእኛ በኩል የደቡብ ሱዳን መንግስት ጋራ በጋራ በመሆን መከላከያ ኃይላችን እንደዚህ አይነት በትጥቅ የሚፋለሙ አርብቶ አደሮችም ቢሆኑ ህገወጥ ስለሚሆን ይሄን ህገወጥነትን ለመከላከል የአካባቢው ድረስን በመሄድ የጋራ ኦፕሬሽን ለማድረግ ፈቃድ እየጠየቅን ያለ ነው። ስለዚህ ይሄንን አጠናክረን የምንቀጥል ይሆናል። በድጋሚ ለደረሰው አሰቃቂ የህፃናትና የእናቶች ጭፍጨፋ የኤፍድሪ መንግስት የተሰማውን ጥልቅ አህዘን ይገልጻል። ለተጎዱ ወገኖችም አስፈላጊውን ነገር ሁሉ ለማድረግ ዝግጅት እያደረግን እንገኛለን። ጥቃቱን አደረሱ የተባሉ ታጣቂዎችን ለሕግ ለማቅረብ ከደቡብ ሱዳን መንግስት ጋር ኢትዮጵያ አብራ እንደምትሰራ ጠቅላይ ሚኒስትሩ ጨምረው ገልጸዋል። የደቡብ ሱዳን ባለስልጣናት በጉዳዩ ላይ እስካሁን የሰጡት መግለጫ የለም። ኢትዮጵያ ውስጥ ወደ ሶስት መቶ ሺህ የሚጠጉ የደቡብ ሱዳን ስደተኞች በጋምቤላ ክልል ውስጥ ይገኛሉ።